ወደ ሪፐብሊካን ታመዝን የነበረችው አሪዞና እንዴት ስዊንግ ስቴት ልትሆን ቻለች? ዩናይትድ ስቴትስ ሀምሳ ግዛቶች ቢኖራትም ብርቱ ፍልሚያ የሚደረግባቸው ሰባቱ ግዛቶች ግን እንደ አውሮፓውያን አቆጣጠር በ2024 የሚካሄደውን ፕሬዚዳንታዊ ምርጫ ውጤት ይወስናሉ ተብሎ ይጠበቃል። በደቡብ ምዕራብ የምትገኘው የአሪዞና ግዛት ለረዥም ጊዜ ለሪፐብሊካኖች ድምጿን ስትሰጥ የቆየች ቢሆንም እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ግን ዴሞክራቱ ጆ ባይደን አሸንፈዋል። በዚህ አመት የግዛቱ የሚያስተላልፏን ድምጽ ለማሸነፍ ብርቱ ፉክክር ይደረጋል። የአሜሪካ ድምጿ ዶራ ሜኮር ያደረሰችን ዘገባ ስምኝሽ ቆየ እንደሚከተለው ታቀርበዋለች ከሰባት ነጥብ አራት ሚሊየን በላይ ሰዎች የሚኖሩባት አሪዞና ለአመታት ድምጿን ለሪፐብሊካን ስትሰጥ ቆይታለች። ባለፉት ሰባ ስድስት አመታት ውስጥ በደቡብ ምዕራባዊ ግዛቷ ማሸነፍ የቻሉ የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩዎች ሶስት ብቻ ናቸው። እንደ አውሮፓን አቆጣጠር በ1948 ሃሪ ትሩማን፣ እንደ አውሮፓን አቆጣጠር በ1996 ቢል ክሊንተን እና እንደ አውሮፓን አቆጣጠር በ2020 በጠባብ ልዩነት ያሸነፉት ጆ ባይደን። በዚህ ዓመቱ ምርጫ ፉክክሩ የጠበቀ ነው። ሪፐብሊካኑ የቀድሞ ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቷ ምክትል ፕሬዝዳንት ካማላ ሃሪስ ለ11 የአሪዞና መራጮች ስብስብ ድምጽ ትልቅ ትግል እያደረጉ ነው። ቶም ሬሊ በአሪዞና ግዛት ዩኒቨርሲቲ መምህር ናቸው። የአሪዞናን በራሱ ሀሳብ የሚመራ ባህሪ አጉልቶ የሚያሳይ ይመስለኛል። ከየትኛውም ቡድን ጋር ጠንካራ ትስስር የለውም፣ ግን ደግሞ ሊበረታሪያን ነው። ሊበርታሪያን ነጻነት ወሳኝ የፖለቲካ ሴት እንደሆነና የመንግስትን ስልጣን በመገደብ ብቻ እንደሚገኝ አምናሉ። ድምፃቸውን ለማን እንደሚሰጡ መገመት ከባድ ነው፣ ምክንያቱም በአንዱ ምርጫ የነበራቸው ድምፅ አሰጣጥ በሚቀጥለው ምርጫ ተመሳሳይ ድምፅ ይሰጣሉ ማለት አይደለም። በአንድም ምርጫ ለተቃራኒ የፖለቲካ እጩዎች ድምፅ በመስጠት ይታወቃሉ አይደል? የሚመርጡበት መንገድ የተለየ ነው። በአሪዞና ያሉት የመራጮች ስብስብ እየተቀየረ መሄዱ ግዛቱን የፍልሚያ ሜዳ አድርጎታል። ከለውጦቹ አንዱ እያደገ የመጣው ለመምረጥ ዕድሜው የደረሰ የሂስፓኒክ ዝርያ ያለው ሕዝብ ቁጥር ሲሆን ከመራጮች አንድ ሶስተኛውን ይይዛሉ። በዚህ ምርጫ ጄን ዚ በመባል የሚጠሩት ከ30 ዓመት በላይ በታች የሚገኙ ወጣቶች አጠቃላዩን የአሪዞና መራጭ ሕዝብ ያንጸባርቃሉ። ይሄ የሆነው ደግሞ ለመጀመሪያ ጊዜ ነው። እድሜያቸው ገፋ ያሉት የላቲን ዝርያ ያላቸው መራጮች በተለየ ሁኔታ ዲሞክራት አይደሉም። ወጣት መራጮች ግን ወደዚያ ያመዝናሉ። በድምፅ አሰጣጥ ላይ ተጽዕኖ የሚያሳድረው ሌላው ለውጥ በተለይ ከካሊፎርኒያ ወደ ግዛቷ እየፈለሰ የሚገኘው ከፍተኛ ቁጥር ያለው ህዝብ ብዛት ነው። የአሜሪካ የህዝብ ቆጠራ ቢሮ መረጃ እንደሚያሳየው እንደ አውሮፓያን አቆጣጠር በ2021ና በ2022 መካከል ብቻ ከ74 ሺህ ህዝብ በላይ ከካሊፎርኒያ ግዛት ወደ አሪዞና ፈልሰዋል። አብዛኞቹ ዲሞክራቲክ ወይም ሊበራል መራጮች ናቸው። በተለይ ደግሞ ትላልቅ የከተማ አካባቢዎች ውስጥ በደንብ ተሰራይተዋል። የግዛቱ ዋና ከተማ የሆነችው ፊኒክስ መገኛ የሆነው እንደ ማሪኮፓ አውራጃ ያሉ ትላልቅ የከተማ አካባቢዎች ከአሪዞና ህዝብ ከግማሽ በላይ የሚሆነው ይኖርባቸዋል። ማሪኮፓን ያሸነፈጩ ግዛቱንም ያሸንፋል የሚሉት በላስ ቬጋስ ዩኒቨርሲቲ መምህር የሆኑት ኬን ሚለር ናቸው። ትላልቅ ከተሞች በመንግስት ደረጃ ያለ ፖለቲካን እየተቆጣጠሩ ያሉበት ሂደት ነው። ለምሳሌ የአሪዞናን ማሪኮፓ አውራጃ ብንመለከት ከአጠቃላይ ግዛቱ ስልሳ ከመቶውን ይይዛል። በፒማ አውራጃም አስራ ሁለት ከመቶ የግዛቱ ህዝብ ይኖርበታል። ስለዚህ ሁለቱ አውራጃዎች የአሪዞናን ፖለቲካ የሚቆጣጠሩ ናቸው። ሬሊ በበኩላቸው የአሪዞናን ነዋሪዎች በጣም የሚያሳስቧቸው ሶስት ጉዳዮች ኢኮኖሚ፣ የስነ ተዋልዶ መብቶችና የስደተኞች ጉዳይ መሆኑን ይገልጻሉ። በተለይ ሁለቱ ጉዳዮች በህዳሩ ምርጫ ወሳኝ ናቸው። የውሳኔ ሀሳብ 139 ተብሎ የሚጠራው በአሪዞና የሴቶች መብት ጽንስ ማቋረጥንም እንዲያካትት የሚያደርግ ሲሆን የውሳኔ ሀሳብ 314 ተብሎ የሚጠራው ደግሞ የአሪዞናና የሜክሲኮን ድንበር በህገወጥ መንገድ ማቋረጥ በግዛቱ ወንጀል እንዲሆን ያደርጋል። ሬሊ አንደኛው ሊብራል መራጮች ድምጻቸውን እንዲሰጡ ሲገፋፋ፣ ሌላኛው ወጋ አጥባቂ መራጮችን ያበረታታል ይላሉ። ተቃራኒ ፓርቲዎች እኩል ድምፅ የሚያገኙበትን ሁኔታ ነው የምናየው። ምናልባት በስደትና በድንበር ጉዳይ ጠንካራ አቋም ቢኖራቸው እና ለአንዱ እጩ ድምፅ ይሰጣሉ፣ ወይም ደግሞ የስነ ተዋልዶ ጉዳይ የበለጠ ያሳስባቸው እና የተለየ ድምፅ ይሰጣሉ። በዘንድሮ ምርጫ ብርቱ ፍልሚያ ይደረግባታል ተብላ የምትጠበቀው አሪዞና ግዛት በፕሬዝዳንትነት የመምራት እጣ የሚገጥመው ሰው ማን እንደሆነ ከሚወስኑት ግዛቶች አንዷ ትሆናለች። በዶራ ሜክዋርድ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።